መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ አስራ ስምንት ከዚህም በኋላ ዳዊት ፊልስጤማውያንን መታ አዋረዳቸውም። ከፊልስጤማውያንም እጅ ጌትንና መንደሮቿን ወሰደ። ሞዓብን መታ፣ ሞዓባውያንም ለዳዊት ገባሮች ሆኑ፣ ግብርም አመጡለት። ዳዊትም በኤፍራጥስ ወንዝ አጠገብ የነበረውን ግዛት ለመያዝ በሄደ ጊዜ የሱባን ንጉሥ አድርአዛርን እስከ ሐማት ድረስ መታ። ዳዊትም ከእርሱ አንድ ሺህ ሰረገሎች፣ ሰባት ሺህም ፈረሰኞች፣ ሃያ ሺህም እግረኞች ወሰደ። ዳዊትም ለመቶ ሰረገሎች የሚሆኑትን ብቻ አስቀርቶ የሰረገሎቹን ፈረሶች ቋንጃ ቈረጠ። ከደማስቆም ሶርያውያን የሱባን ንጉሥ አድርአዞሩን ሊረዳ በመጡ ጊዜ ዳዊት ከሶርያውያን ሃያ ሁለት ሺህ ሰዎችን ገደለ። ዳዊትም በደማስቆ ሶርያ ጭፍሮች አኖረ። ሶርያውያንም ለዳዊት ገባሮች ሆኑ፣ ግብርም አመጡለት። እግዚአብሔርም ዳዊት በሄደበት ሁሉ ድል ይሰጠው ነበር። ዳዊትም ለአድርአዛር ባሪያዎች የነበሩትን የወርቅ ጋሻዎች ወሰደ፣ ወደ ኢየሩሳሌምም ይዟቸው መጣ። ከአድርአዛርም ከተሞች ከጢብሐትና ከኩን ዳዊት እጅግ ብዙ ናስ ወሰደ። ከዚህም ሰሎሞን የናሱን ኵሬና አምዶች የናሱንም ዕቃ ሠራ። የሐማትም ንጉሥ ቶዑ ዳዊት የሱባን ንጉሥ የአድርአዛርን ጭፍራ ሁሉ እንደ መታ ሰማ። ቶዑም ከአድርአዛር ጋር ሁልጊዜ ይዋጋ ነበርና ዳዊት አድርአዛርን ወግቶ ስለ መታው ደኅንነቱን ይጠይቅ ዘንድ ይመርቀውም ዘንድ ልጁን አዶራምን ወደ ዳዊት ላከው። እርሱም የወርቅና የብር የናስም ዕቃ ይዞ መጣ። ንጉሡም ዳዊት ከሕዝቡ ሁሉ ከኤዶምና ከሞዓብ ከአሞንም ልጅ ከፍልስጥኤማውያንም ከአማሌቅም ከማረከው ብርና ወርቅ ጋር እነዚህን ደግሞ ለእግዚአብሔር ቀደሰ። ደግሞ የጽሩያ ልጅ አቢሳ ከኤዶማውያን በጨው ሸለቆ ውስጥ አሥራ ስምንት ሺህ ሰዎች ገደለ። በኤዶምያስም ጭፍሮች አኖረ። ኤዶማውያንም ሁሉ ለዳዊት ገባሮች ሆኑ። እግዚአብሔርም ዳዊት በሄደበት ሁሉ ድል ይሰጠው ነበር። ዳዊትም በእስራኤል ሁሉ ላይ ነገሠ። ለሕዝቡም ሁሉ ፍርድንና ጽድቅን አደረገላቸው። የጹርያ ልጅ ኢዮአብም የሠራዊት አለቃ ነበር፣ የአህሉድም ልጅ ኢዮሳፍጥ ታሪክ ጸሐፊ ነበር። የአቂጦብም ልጅ ሳዶቅ የአቢሜሌክም ልጅ አብያታር ካህናት ነበሩ። ሱሳ ጸሐፊ ነበር። የዮዳሄ ልጅ በናያስ በከሊታውያንና በፈሊታውያን ላይ ነበር። የዳዊትም ልጆች በንጉሡ አጠገብ አለቆች ነበሩ።